በዝዋይ ማረሚያ ቤት ታስሮ የሚገኘው ጋዜጠኛ ተመስገን ደሳለኝ የሕክምና አገልግሎት መከልከሉ እንዳሳሰበው የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ ገልጿል። የኢትዮጵያ መንግስት የተመስገንን የእስር ይዞታ በአፋጣኝ እንዲያሻሽል በኒውዮርክ መሰረቱን ያደረገው የጋዜጠኞች ደህንነት ተሟጋቹ ሲፒጄ ጠይቋል። ሄኖክ ሰማግዜር ዝርዝሩን ይዟል። የኢትዮጵያ መንግስትን በሰላ ሂስ የሚጠርበው የነበረው አሁን ሕትመቱ የተቋረጠው የፍትህ ጋዜጣ አሳታሚ የነበረው ተመስገን ደሳለኝ በዝዋይ እስር ቤት የሶስት ዓመታት እስራት ተበይኖበት ወህኒ ከወረደ መንፈቅ ሊሞላው ነው። ከዚህ ቀደም ወላጅናቱ ወይዘሮ ፋና የርዳቸው ልጄን ካየሁት አንድ ወር አለፈኝ ሲሉ አቤቱታ ማሰማታቸው ይታወሳል። በዚህ ሳምንት በኒውዮርክ መሰረቱን ያደረገው የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ተመስገን ደሳለኝ የሆድና የጀርባ ህመም አድሮበት የሕክምና አገልግሎት አላገኘም ይላል። The CPJ is extremely concerned by the fact that a prisoner who's been sentenced, uh, is jailed እስራት ተበይኖበት ወደ ማረሚያ ቤት የወረደ እስረኛ የሚገባውን የሰብአዊ ክብር በሚያሳጣ ሁኔታ መያዙ ብቻ ሳይሆን መጉላላት መድረሱ እንኳን ሲፒጄን በጣም የሚያሳስብ ሁኔታ መሆኑን ለመግለጽ እንፈልጋለን። እንዲህ አይነት ቅጣት ያደረሰበት የሚገኘው የስር ይዞታውን አስመልክቶ ደብዳቤ በማሳተሙ ነው። ይሄ ደግሞ በአፍሪካ የሰብአዊ መብት ቻርተር መሰረትና የኢትዮጵያን ህገ መንግስት የሚጥስ መሆኑን የታወቀ ነው። ሁኔታው በጣም የሚያሳዝንና ቅር የሚያሰኝ መሆኑን ለመግለጽ እፈልጋለሁ። የሲፒጄ የአፍሪካ መርሃ ግብር ኃላፊ ሱ ቫለንታይን የተመስገንን ህመም ሲገልጹ በህመም እየተሰቃየ ነው። ከመታሰሩ በፊት የተክለ ሰውነት ሕክምና ወይም ፊዚካል ተራፒ ያገኘ ነበር። አሁን እንደዚህ አይነት ሕክምና አያገኝም። ስለዚህ ከፍተኛ ስጋት አለ። የወገብ ህመሙ በእጅጉ ካገረሸ ያልጋ ቁረኛ ሊያደርገውና መራመድ ሊከለክለው ይችላል። ይሄ በፍጹም ተቀባይነት የሌለው ይዞታ ነው። ሀገሪቱ የፈረመቻቸው ዓለም አቀፍ ስምምነቶች እና የበላይ ህገ መንግስቷን የሚጥስ ነው። የኢትዮጵያ መንግስት ተመስገን ደሳለኝ የህክምና እርዳታ በአስቸኳይ እንዲያገኝ እንዲያመቻች ሲፒጄ ጥሪ አቅርቧል። በተከሰሰባቸው የስም ማጥፋትና ህዝብን የማነሳሳት ወንጀል ጥፋተኛ ተብሎ በሦስት ዓመታት እስራት እንዲቀጣ የተወሰነው ተመስገን በጋዜጠኝነት ሥራው የኢትዮጵያን መንግስት ስለሚተች ነው ሲል ሲፒጄ ተመስገን እንዲፈታ ጥሪ አቅርቧል። ጋዜጠኝነት ወንጀል አይደለም። ለዜጎች እቆረቆራለሁ የሚል መንግስት በዲሞክራሲ ስርዓት የተመረጠ መንግስት ዜጎቹ መረጃ እንዲለዋወጡ አይከለክልም። በማኅበረሰባቸው ውስጥ የሚታዩ ችግሮችን አስመልክቶ ሂስ እንዳይሰጡ መከልከል የተገባ አይደለም። የተመስገን ደሳለኝ እናት ወይዘሮ ፋና ያርዳቸው ለኢትዮጵያ የሰብአዊ መብቶች ኮሚሽንና በግልባጭ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጽህፈት ቤት ለፍትህና ለህዝብ ተወካዮች ምክር ቤት እንዲሁም ለዲፕሎማቶች በጻፉት ደብዳቤ ተመስገን የመጎብኘት መብቱ በዝዋይ ማረሚያ ቤት አስተዳደር ተጥሷል ሲሉ አስረድተው ነበር። ይህንን ሁኔታ የኢትዮጵያ የሰብአዊ መብት ኮሚሽን ምርመራ ያካሄዱበታል። ዛሬ ማምሻውን ኮሚሽነሩን አምባሳደር ጥሩነህ ዜናን አነጋግረን ሪፖርቱ መጠናቀቁን ገልጸውልን በቅርብ ለህዝብ ይፋ እንደሚሆን ተናግረዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ።